ከጥቂት ሰዓታት በፊት የአሜሪካ አውሮፕላን አንድ የአቶሚክ ቦምብ በሂሮሺማ ላይ ጥላለች። የጃፓኒ ጦር ማዘዣ ጣቢያም ሙሉ በሙሉ ወድሟል። የአቶሚክ ቦምቡ ከ20 ሺህ የቲኤንቲ ቦምቦች በላይ ኃይል የነበረው ነው። ይህ ቦምብ አዲስ እና ስር ነቀል የሆነ የማውደም ብቃት እያደገ ለመጣው የጦር ኃይላችን ጨምሮለታል። 33ኛው የዩናይትድ ስቴትስ ፕሬዝዳንት ሄሪ ትሩማን እንደ አውሮፓውያን አቆጣጠር ነሐሴ 6 1945 በሁለተኛው የዓለም ጦርነት ወቅት ሀገራቸው ዩናይትድ ስቴትስ የጃፓን የጦር ዋና ማዘዣ ጣቢያ ይገኝበት የነበረውን የሂሮሺማ ከተማን በኒውክለር ቦምብ ማጋየቷን ለሕዝባቸው ያሳወቁበት ንግግር ነበር። ከሰሞኑ ከዋይት ሀውስ የወጣው መረጃ እንደሚጠቁመው በያዝነው ወር መጨረሻ አካባቢ ፕሬዚደንት ባራክ ኦባማ ከ71 ዓመታት በፊት ሀገራቸው በጣለችው የኒውክለር ቦምብ ከ140 ሺህ በላይ ነዋሪዎቿን በሞት የተነጠቀችውን የጃፓኗን የሄሮሽማ ከተማ ለመጎብኘት ማቀዳቸው ተነግሯል። ጉብኝቱም ጃፓን ከምታዘጋጀው የጂ7 የዓለም ከበርቴ ሀገራት ጉባኤ በኋላ ከጃፓኑ ጠቅላይ ሚኒስትር ጂንዞ አቤ ጋር በጋራ የሚደረግ ነው ተብሏል። የዋይት ሀውስ ቃል አቀባይ ጆሽ እርነስት የፕሬዝደንቱን የጉብኝት እቅድ አስመልክተው ለጋዜጠኞች በሰጡት መግለጫ ኦባማ ከተማይቱን የሚጎበኙት ዩናይትድ ስቴትስ በሁለተኛው የዓለም ጦርነት ወቅት አቶሚክ ቦምብን በመጠቀሟ ለደረሰው ውድመት ይቅርታ ለመጠየቅ አይደለም ብለዋል። ጉብኝቱ ፕሬዝደንቱ በዓለም አቀፍ ደረጃ የኒውክሌር የጦር መሳሪያ እንዳይስፋፋና መሳሪያው ያላቸው ሀገራትም እንዲያስወግዱት የጀመሩትን ግፊት ለማጠናከር ነው። ዩናይትድ ስቴትስ የአቶሚክ ቦምብን በመጠቀም ብቸኛዋ ሀገር መሆኗ ይታወቃል። ይህ ማለት ታዲያ ይህን የጦር መሳሪያ ከዓለም ላይ ሀገራችን ለማጥፋት ከፍተኛ የሆነ ኃላፊነት ይኖርባታል ማለት ነው። በሁለተኛው የዓለም ጦርነት ማብቂያ አፋፍ ላይ ዩናይትድ ስቴትስ አቶሚክ ቦምብ መጠቀሟ ኢሞራላዊና የጦር ወንጀል ጭምር ነው ብለው በርካታ የታሪክ ምሁራን ይከራከራሉ። የዩናይትድ ስቴትስ መንግስት ግን በወቅቱ ፕሬዚደንት ትሩማን አሜሪካ ጃፓን ላይ ወረራ ብትፈጽም ከሁለቱም ወገን ሊደርስ የሚችለውን ውድመት ለመቀነስ ሲሉ ቦምቡን እንደ አማራጭ ተጠቅመዋል ይላል። በሱ እምነት በሁለቱም ወገን ሊደርስ የሚችለውን እልቂት ለማስቀረት ቦምቡን መጠቀም የመጨረሻው አማራጭ ነበር። እርግጠኛ ነኝ ማንም እግዜርን የሚፈራና አመዛዛኝ ህሊና ያለው ሰው የፕሬዝደንቱን ስሜት መረዳት ይችላል። በኢንዲያና ክፍለ ግዛት በሚገኘው የኖተርዳም የካቶሊክ ዩኒቨርሲቲ የታሪክ ፕሮፌሰር የሆኑት ቄስ ዊልሰን ሚስ ካምቤል እንደሚሉት ዩናይትድ ስቴትስ በሂሮሺማና ነጋሳኪ ላይ የአቶሚክ ቦምብ የጣለችው ያላትን የአቶም የጦር መሳሪያ እምርታ ለሶቪየት ህብረት ለማሳየት ስትል ነው። ትሩማን የአቶሚክ ቦምብ ለመጠቀም ሲወስኑ ጃፓን እጅ ወደ መስጠት ደረጃ እያመራች እንደነበረ ያውቃሉ። ቦምቡን ለመጠቀም የወሰኑት በሶቪየት ህብረት ላይ ዲፕሎማሲያዊና ወታደራዊ የበላይነትን ለመቀዳጀት ስለፈለጉ ነው። እርግጥ ይህ ድርጊት በበርካታ አሜሪካውያን ላይ የራሱን ተጽዕኖ አሳድሯል። ድርጊቱ በራሱ ግን አሁንም ለታሪካዊ ግምገማ አልቀረበም። ከጥቂት ወራት በፊት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የሄሮሽማ ቦምብ ሰለባ መታሰቢያ የጎበኙ ሲሆን 39ኛው የአሜሪካ ፕሬዝደንት የነበሩት ጂሚ ካርተር የስልጣን ዘመናቸው ካበቃ በኋላም ከተማይቱን ጎብኝተዋል። ለዶይቼ ቬለ ለተጠናቀረው ዘገባ ናትናኤል ወልዴነኝ ከዋሽንግተን ዲሲ